ተደራሽ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ባለፉት ቀናት በነበርንበት ስፍራ እየጠበቀን ዛሬንም እየታደገን ወደፊትም ደግሞ የሚጠብቀን ልዑል እግዚአብሔር አምላካችን እየተመሰገነ ይሁን። ዛሬ በምሕረቱና በጥላው እነሆ ከልሎን እግዚአብሔር አምላካችን ሊውጠን ከፈለገ ሊነክሰንና ሊጥለን ካሻ ከጠላታችን ከዲያብሎስ ታድጎን በፊቱ በማዱ ዙሪያ አንድ ላይ እንድንሰባሰብ ረድቶናል። እግዚአብሔርን ስምህ ከፍ ይበልህ ከማለት በስተቀር ምን እንለዋለን? እንደምናመሻችሁ፣ በጌታ የተወደዳችሁ ክብራን አድማጮቼ ዛሬም እነሆ ተከታታዩን የማቴዎስ ወንጌል መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ባለፈው ክፍለ ጊዜ ጀምረነው የነበርነውን የምዕራፍ አራትን ትምህርት አብረን እንመለከታለን ማለት ነው። አስተማሪው ጌታ መንፈስ ቅዱስ ነው። ጊዜውንም ደግሞ አሳልፈን የምንሰጠው ለሥራው ባለቤት ለሆነ ለእግዚአብሔር ነው። በሁኔታዎች ሁሉ ሳንደናገጥ፣ በሁኔታዎች ሁሉ ሳንረበሽ ሁሉን የሚችለውን ሁሉን ማድረግ የሚቻለውን እግዚአብሔርን እየተመለከትን በእርሱ እግሮች ስር ቁጭ እንላለን። እግዚአብሔርም ታዳጊያችን የእስራኤል አምላክ ነውና አሸናፊ ነው። ሃሌሉያ። አምላካችን የተመሰገነ ይሁን። እንጸልይ። ምርኩዛችን ጌታችን፣ አምላካችን፣ ተስፋችንና አለኝታችን ኢየሱስ ክርስቶስ የእግዚአብሔር ልጅ እናመሰግንሃለን። በአንተ ሞትና ትንሣኤ ዛሬ ጌታ ሆይ፣ ሰው ሆነን መቆም ችለናል። እግዚአብሔር ሆይ፣ ይህንን ሥራ የሠራኸው አንተ ነህ። የምትወደውን አንድያ ልጅህን ስለ እኛ ሳልፈ ስለ ሰጠ እጅግ እናመሰግንሃለን። ጌታ ሆይ የተገዛ ነው፣ የተዋጀ ነው፣ ከዓለም የተለየ ነው። በብርና በወርቅ አይደለም፣ በጥሩ ከርቤና ሽቶ አይደለም። እግዚአብሔር ሆይ ከሁሉ በሚበልጠው በልጂ በጌታ በኢየሱስ ክርስቶስ ደም ነው። እግዚአብሔር ሆይ ይህንን የሚለውጥ ይህንን የሚስተካከል አንዳች ምንም የለምና ስለዚህም በአንተ እንኰራለን። ኵራታችን፣ ጥጋባችን የሆንክ አንተ እግዚአብሔር ክብር ለስምህ ይሁን። ዛሬም ደግሞ ወደ ወገኖቼ ልብ እንድትደርስ እግዚአብሔር አባቴና አምላኬው በሚያሻቸው በሚፈልጉህ መንገድ እንድትገለጥላቸው፣ ሐሳብህንም እንድታስታውቃቸው፣ ቅን የሆነችውን የአንተንም መንገድ እንድትገልጥላቸው እጸልያለሁ። ዛሬ ጌታዬና አምላኬ ሆይ፣ ከማቴዎስ ወንጌል ስንማር ጌታ ሆይ፣ በእውነት አስተማሪውን መንፈስ ቅዱስ ልከ እንድትናገረን ታላቅና ዘላለማዊ የሆነውን ቃልህን መረዳት የማይችለውን ይህንን ሥጋ እግዚአብሔር ሆይ፣ በመንፈስ ቅዱስ ኃይል ገስተ እንድትናገረው ለዘላለምም ደግሞ ትርፍ መሆን እንድንችል ለሌሎችም ደግሞ በረከት መሆን እንድንችል ዛሬ በዚህን ጊዜ ሕይወታችንን እንድሠራ እንለምንሃለን። እግዚአብሔር ሆይ የዛሬ ሳምንት ተመለሱ፣ ሐሙስ ተመለሱ፣ አርብ ይሻላችሁ አላትለንም። አንተ አይመሽብህም። እግዚአብሔር ሆይ ሕይወታችንን ለመለወጥ ሕይወታችንን ለመሥራትና ለማበጃጀት እግዚአብሔር ሆይ መጽሐፍ ማገላበጥ፣ አዋቂ ማማከራ አያስፈልግህም። ብቻህን በቂ ነህ። እግዚአብሔር ሆይ ከበቂም በላይ ስምህ ለዘላለም ከፍ ይበልልን። በዚህ ጊዜ እግዚአብሔር ሆይ ይህንን የለመንህን ሁሉ ታደርጋለህና እናመሰግንሃለን። እኔንም በዚህ ሰዓት ደግሞ በራዲዮናቸው ዙሪያ የተኰለኰሉትንና የተሰበሰቡትን ወንዶችና ሴቶች ባሪያዎችህን ስለምትመለከታቸው አመሰግናሃለሁ። እግዚአብሔር አባቴና አምላኬ ሆይ መውጫችን መግቢያችን ስለ ሆንክልን፣ ኦ ጌታ ክብር ለስምህ ይሁን። ይህንን ሁሉ ታደርጋለህና እንወዳሃለን። ባከበርከው በቀኝህ ባስቀመጥከው በአንድ ልጅ በኢየሱስ ክርስቶስ ስም አሜን። አድማጮቻችን፣ በትናንትናው ምሽት ክፍለ ጊዜያችን ጌታ ኢየሱስ ክርስቶስ በምድረ በዳ መፈተኑንና ከዚያም ለሕይወታችን የሚተርፈውን ማለትም የምንማረውን ቁም ነገር ስናጠና እንደ ነበር ታስታውሳላችሁ። አዎ፣ በመቀጠል ደግሞ ጌታ ኢየሱስ በቅፍርናውም ሆኖ አገልግሎቱን ስለ መጀመሩና ከምዕራፍ አምስትም እንዲሁ መንፈስ ቅዱስ የረዳንን ያህል አብረን ከሱ እንማራለን። ጌታ ኢየሱስ አገልግሎቱን በቅፍርናውም ጀመረ። ማቴዎስ ወንጌል ምዕራፍ ከቁጥር አሥራ ሁለት እስከ አሥራ ሦስት ያለውን አብረን እንመለከታለን ኢየሱስም ዮሐንስ አልፎ እንደ ተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ ናዝሬትንም ትቶ በዛብሎንና በንፍታሌም አገር በባሕር አጠገብ ወዳለች ወደ ቅፍርናሆም መጥቶ ኖረ ይላል መጥምቁ ዮሐንስ በሄሮድስ ተይዞ ወደ እስር ተጥሎ ነበርና ጌታ ኢየሱስ ከኢየሩሳሌም ወጥቶ ነበር ስለ ሆነም ጌታ ኢየሱስ የአገልግሎቱን አቅጣጫ ከደቡብ ማለትም ከናዝሬት ወደ ሰሜን ወደ ቅፍርናውም ሲያዞር እንመለከተዋለን። ማቴዎስ ጌታ ኢየሱስ የአገልግሎቱን መነሻ ለምን ካደገበት ከተማ ከናዝሬት ወደ ቅፍርናውም እንዳዞር ዝርዝር ምክንያቶችን ባይሰጠንም ከሌሎች ወንጌሎች እንደምንረዳው አንደኛው ምክንያት የሚኖርበት ከተማ ሰዎች ስላልተቀበሉት ነው። ወደ ኢየሩሳሌም ለመጨረሻ ጊዜ እስከ ሄደ ድረስ የአገልግሎቱ መነሻና ማዕከል ቅፍርናሆም ነበር። ማቴዎስ ከሌሎቹ ወንጌሎች የተለየ የሚሰጠው ምክንያት የብሉይ ኪዳነ ትንቢቶች እንዲፈጸሙ የሚል ነው። እስቲ ወረድ ብለን ከቁጥር አሥራ አራት እስከ አሥራ ስድስት ያለውን አንድ ላይ እናንብብ። በነቢዩም በኢሳይያስ የዛብሎን ምድርና የንፍታሌም ምድር፣ የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ፣ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ፣ በሞት አገርና ጥላ ለተቀመጡትም ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ ይለናል። ይህን ትንቢት በኢሳይያስ ምዕራፍ ዘጠኝ ከቁጥር አንድ እስከ ሁለት እንዲሁም በኢሳይያስ አርባ ሁለት ከቁጥር ስድስት እስከ ሰባት ላይ እናገኘዋለን። በኢሳይያስ ምዕራፍ ዘጠኝ ከቁጥር አንድ እስከ ሁለትና በኢሳይያስ ምዕራፍ አርባ ሁለት ከቁጥር ስድስት እስከ ሰባት ባለው ክፍል ወይም ደግሞ ስፍራ እናገኘዋለን። ይህ ስፍራ ጌታ ኢየሱስ የልጅነቱን ጊዜ ያሳለፈበት ቦታ ነው። ስፍራው የአሕዛብ ገሊላ የተባለውም ከሮማውያን ግዛት ብዙ አሕዛብ ወደዚህ ከተማ ፈልሰው መጥተው ስለ ነበር ነው። በዚያ ስፍራ የነበሩ ሰዎች ከእግዚአብሔር የራቁ ነበሩ ለኢየሩሳሌም የቀረቡ ቢሆንም ከእግዚአብሔር ግን የራቁ ነበሩ። ታላቁ የጌታ ብርሃን በእነዚህ ሰዎች ላይ በራ። የእርሱም በመካከላቸው መገኘት ለእነርሱ ያለውን ኃላፊነት ያሳይ ነበር። እነዚህ ሰዎች ብዙ ተአምራቶቹን ተመልክተው ነበር። ምላሻቸው ግን በጣም ውስን ነው። ከዚህ የተነሣ በማቴዎስ ምዕራፍ አስራ አንድ ከቁጥር ሀያ እስከ ሀያ አራት በማቴዎስ ምዕራፍ አስራ አንድ ከቁጥር 20 እስከ 24 እንደምናነበው ጌታ ወዮልሽ ኮራዚን በማለት የፍርድን ቃል ይናገርባቸዋል። በቅፍርናሆም ጌታ ኢየሱስ መጥምቁ ዮሐንስ የጀመረውን ስብከት ቀጥሎ ሲሰብክ እንመለከተዋለን። ቁጥር 17 ሰባትን ወረድ ብላችሁ ተመልከቱ። ከዚያ ዘመን ጀምሮ ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። የኢየሱስ ክርስቶስ መልእክት ንስሐ ግቡ፣ ተመለሱ፣ ወደ እኔኑ መንግሥተ ሰማያት ቀርባለችና የሚል ነው። መንግሥተ ሰማያት የቀረበችው ንጉሷ ጌታ ኢየሱስ ይዟት ወደ እኛ ስለ መጣ ነው። ያለ እርሱ መንግሥተ ሰማያትን ማግኘት አይቻልም። ይህችን መንግሥተ ሰማይ በሙላት ጌታ ኢየሱስ ከላይ ከሰማይ ሲያመጣትና ቅዱሳኑን ወደዚያች ሲሰበስብ የሚታይበት ጊዜ ይመጣል። ቤተ ክርስቲያን ሰማያዊ ተስፋ አላት። ያም ተስፋዋ አንድ ቀን በጋድ ይታያል። እስከዚያ ግን ቤተ ክርስቲያን የመንግሥተ ሰማይ አምሳያ ሆና ትሰራለች። ጌታ ኢየሱስ ደቀ መዛሙርቶቹን መጥራት ጀመረ። ጌታ ኢየሱስ ደቀ መዛሙርቱን ወደ እርሱ መጥራት ጀመረ። የሚከተለውን ጥቅስ እናስተውል። በገሊላ ባሕር አጠገብ ሲመላለስም ሁለት ወንድማማቾች ጴጥሮስ የሚሉትን ስምዖንን ወንድሙንም እንድሪያስን መረባቸውን ወደ ባሕር ሲጥሉ አየ፤ አሳ አጥማጆች ነበሩና። በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ከቁጥር አሥራ ስምንት እስከ አሥራ ዘጠኝ ያለውን ይመለከቷል። በወንጌሎች እንደምንመለከተው ጌታ ኢየሱስ ደቀ መዛሙርቱን በሦስት በተለያየ ጊዜና ቦታ ነበር የጠራቸው የመጀመሪያው በኢየሩሳሌም መሆኑ በዮሐንስ ምዕራፍ አንድ ከቁጥር 35 እስከ 42 ተመዝግቧል። ደግምላችኋለሁ፣ የመጀመሪያው ጥሪው በኢየሩሳሌም ሆኖ በዮሐንስ ወንጌል ምዕራፍ 1 ከቁጥር 35 እስከ 42 ባለው ክፍል ወይም ደግሞ ቦታ ተመዝግቧል። ሁለተኛው ጥሪ ደግሞ በገሊላ ባሕር አጠገብ ሲሆን በዚህ ጊዜ የጠራቸው ተመልሰው ወደ አሳ ማጥመድ ስራቸው ሄደው ነበር። ነገር ግን እንደገና ለሶስተኛ ጊዜ ጠርቷቸው የእርሱ ሐዋርያት ሆነው እስከ ሕይወታቸው መጨረሻ አገልግለዋል። የተወደዳችሁ የጌታ ወገኖች፣ የሚያስገርመው ነገር ጌታ ኢየሱስ ሰዎችን ለአገልግሎት የሚጠራው እንደዚህ ባለ መንገድ መሆኑ ነው። የማይበቁና ደካማ የሆኑ ሰዎችን ወስዶ ብቃታቸውና ኃይላቸው ሆኖ በታላቁ ሥራው ያሰማራቸዋል። ኦ ሃሌሉያ! እኛንም እንዲሁ ነው የጠራን ለአገልግሎቱም የሚያበቃን እሱ ነው። እርሱ እንዲጠቀምብን ልዩ መንፈሳዊ ሰዎች መሆን አይጠበቅብንም። ነገር ግን ደካሞች ሳለን ድካማችንን አስወግዶ ብርታቱን፣ ጥበቡንና ዕውቀቱን ሰጥቶን ይጠቀምብናል። ይህም እጅግ የሚያበረታታ ነው። ውድ አድማጮቼ ምንም ዐይነት ችሎታና ዕውቀት ይኑረን፣ ለእርሱ ፈቃዳችንን ካስገዛንለት ይጠቀምበታል። ዋናው ነገር ሕይወታችንን ለእርሱ መስጠታችን ነው። ለእያንዳንዳችን ልዩ ልዩ ስጦታዎችን ሰጥቶናል። በእርሱም መሪነት በእነዚህ ስጦታዎች መንግሥቱን እናስፋፋለን። አመሰግንለሁ አመሰግንለሁ አመሰግንለሁ አመሰግንለሁ ከእግሮች ስር ሆኜ ምስጋና

አመሰግንሃለሁ አመሰግንሃለሁ ኢየሱስ አመሰግንሃለሁ ከእግሮች ትርሆ ምስጋና ምስጋና ስዋለ። አድማጮች አሁን ደግሞ ወረድ ብለን የቁጥር ሀያና ሀያ ሁለትን አንድ ላይ እንመለከታለን። ወዲያውም መረባቸውን ትተው ተከተሉት። ከዚያም እልፍ ብሎ ሌሎችን ሁለት ወንድማማች የዜብዴዎስን ልጅ ያዕቆብን ወንድሙንም ዮሐንስን ከአባታቸው ከዜብዴዎስ ጋር በታንኳ መረባቸውን ሲያበጁ አየ፣ ጠራቸውም። እነርሱም ወዲያው ታንኳይቱንና አባታቸውን ትተው ተከተሉት ይላል። እነዚህ በጣም አስደናቂ ሰዎች ናቸው። የእነዚህን ሰዎች ማንነት ወደፊት የበለጠ እያጠናን እንመጣለን። በተለይም በሌሎቹም ወንጌሎች ስለ እነርሱ የተጻፉትን ስንመለከት ማንነታቸውን ለመረዳት እንችላለን። ጌታ ኢየሱስ በዚህ ጊዜ በእስራኤል ሰሜናዊ ክፍል እንዳለ እናስታውስ። ቁጥር 23 ኢየሱስም በምኩራባቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝቡም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ጌታ ኢየሱስ በምኵራባቸው ይሰብክ ነበር። የሚሰብከውም የመንግሥተ ሰማያትን ወንጌል ነበር። ወንጌሉም መንግሥተ ሰማያት በንጉሷ በጌታ በኢየሱስ አማካይነት ወደ ሰዎች ሁሉ እንደ መጣች የሚያበስር ነው። ስለዚህ የሚሰሙት ሁሉ እርሱን ሊቀበሉት ይገባል። ከዚህም በተጨማሪ በሽተኞችን ይፈውስ ነበር። በዚህን ጊዜ በሺህ የሚቈጠሩ ሰዎች በጌታ ተፈውሰዋል። የጌታ ጠላት ሆነው የተመላለሱ እንኳን ጌታ ያደረገውን የፈውስ ታምራት ሊክዱት አልቻሉም። ቁጥር አራትና አምስትን ደግሞ እንመልከት። ዝናውም ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌና ስቃይም ተይዘው የታመሙትን ሁሉ፣ አጋንንትም ያደሩባቸውን፣ በጨረቃም የሚነሳባቸውን ሽባዎችንም ወደ እርሱ አመጡ፣ ፈወሳቸውም። ከገሊላም ከአስሩ ከተማም ከኢየሩሳሌምም ከይሁዳም ከዮርዳኖስም ማዶ ብዙ ሕዝብ ተከተሉት ይላል። አስሩ ከተማ የሚባሉት በገሊላ ሰሜናዊ ክፍል ከዮርዳኖስ ወንዝ በስተ ምስራቅ የሚገኙ የወረዳ ከተሞች ነበሩ። ልዩ ልዩ ሕዝቦች ከኢየሩሳሌምና ከይሁዳ እንዲሁም ከፍልስጤም ደቡባዊ ዳርቻዎች ወደ እነዚህ ከተሞች ይመጡ ነበር። ጌታም በእነዚህ ከተሞች አገልግሎቱን ይሰጥ ነበር። አድማጮች፣ አሁን ደግሞ በመቀጠል የማቴዎስ ወንጌል ምዕራፍ አምስትን እንመለከታለን የዚህ ምዕራፍ አብይ መልእክቱ የተራራው ስብከት ከሕግና ከእኛነታችን ጋር ያለው ግንኙነት ይላል። የተራራው ስብከት መግቢያ። የተራራውን ስብከት በየምዕራፉ ወደፊት የምንመለከት ቢሆንም ጥቂት ግን አጠቃላይ ሐሳቡን እንይ። ጌታችን ኢየሱስ ክርስቶስ አራት ዋና ዋና ትምህርቶችን ያስተምረናል። ከአራቱ ትምህርቶች ሦስቱን የማቴዎስ ወንጌል ጸሐፊ እንደሚከተለው አቅርቦልናል። አንደኛ የተራራው ስብከት፣ ይህም ደግሞ በማቴዎስ ወንጌል ምዕራፍ አምስት ስድስት ሰባት ተዘርዝሯል። ሁለተኛ የዘሪው ምሳሌ በማቴዎስ ምዕራፍ አሥራ ሦስት ይገኛል። ሦስተኛ በደብረ ዘይት ተራራ ያስተማረው ትምህርት በምዕራፍ ሀያ አራት እና ሀያ አምስት የሚገኘው ነው። እንደገና ገና ደግምላቸኋለሁ እነዚህን ነጥቦች አንደኛ የተራራው ስብከት ይህም ደግሞ የሚገኘው በማቴዎስ ምዕራፍ አምስት፣ ስድስት እና ሰባት ተዘርዝሮ እናገኛለን። ሁለተኛው ደግሞ የዘሪው ምሳሌ ነው። ይህም በማቴዎስ ምዕራፍ አስራ ሦስት ይገኛል። ሦስተኛው ነጥብ ደግሞ በደብረ ዘይት ተራራ ላይ ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት ነው። ይህም የሚገኘው በምዕራፍ 24 እና 25 ላይ ነው። የተራራው ስብከት የንጉሡን ማንነት በአደባባይ መግለጽ ነበር፣ የዚህ ዋናው መልእክት። የዘሪው ምሳሌ ደግሞ ጌታችን ኢየሱስ ክርስቶስ የመንግሥተ ሰማያትን አቅጣጫ ምን እንደሚመስል ያመለከተበት ትምህርት ነው። በደብረ ዘይት ተራራ ያስተማረው ትምህርት ደግሞ ወደፊት ሊሆን ስላለው ነገር ትንቢታዊ እይታን የሚሰጥ ትምህርት ነው። እስቲ ይህንንም ነጥብ እንደ ገና ልድገምላችሁ። የተራራው ስብከት የንጉሡን ማንነት በአደባባይ መግለጽ ነበር። የዘሪው ምሳሌ ደግሞ ጌታችን ኢየሱስ ክርስቶስ የመንግሥተ ሰማያትን አቅጣጫ ምን እንደሚመስል ያመለከተበት ትምህርት ነው። በደብረ ዘይት ተራራ ያስተማረው ትምህርት ደግሞ ወደ ፊት ሊሆን ስላለው ነገር ትንቢታዊ እይታን የሚሰጥ ትምህርት ነው። አራተኛው ዋና ትምህርት በዮሐንስ ወንጌል የተመዘገበ ሲሆን ትምህርቱም የሚያተኩረው በአዲስ እውነትና በጌታችን በኢየሱስ ክርስቶስ ሞት፣ ትንሣኤ፣ እርገት እንዲሁም አማላጅነት ላይ ያተኩራል። ዛሬ ካለን ክርስቲያኖች ጋር ይህ ትምህርት በጣም አስፈላጊና ከክርስትናችን እውነት ጋር ዘወትር ተያይዞ የሚኖር ነው። አራተኛውን ነጥብ እንደገና ልድገምላቸው። አራተኛው ዋና ትምህርት በዮሐንስ ወንጌል የተመዘገበ ሲሆን ትምህርቱም የሚያተኩረው በአዲስ እውነትና በጌታችን በኢየሱስ ክርስቶስ ሞት፣ ትንሣኤ፣ እርገት፣ እንዲሁም አማላጅነት ላይ ነው። የተራራውን ስብከት ይዘትና መልእክት በተመለከተ ለዘብተኛ የሆነ የሥነ መለኮት አመለካከት ባላቸውና በሌሎች መካከል የተለያየ መረዳት አለ። እነኚህ ለዘብተኞች ከመጽሐፍ ቅዱስ ክፍሎች አንዱ አስፈላጊ ነገር እንደሆነ ብቻ አድርገው ይመለከቱታል ያስተምሩታልም። ጥያቄው ግን የዚህ ክፍል መኖር ብቻ አስፈላጊ እንደሆነ ማሰብ ብቻ ሳይሆን እንደሚያስተምረን ኖረናል ወይ የሚለው ሊሆን ይገባል። በተራራው ስብከት ላይ የምናገኛቸው ትምህርቶች ሥነ ምግባራዊ ይዘት ያላቸው የክርስቲያን ኑሮ ሊሆን ከሚገባው ጋር የሚስማማ የኢየሱስ ክርስቶስን አስተሳሰብ የሚያንጸባርቅ የክርስቲያንም አስተሳሰብ እንደ ክርስቶስ ሊሆን እንደሚገባ የሚያሳይ ነው። በዚህ ትምህርት ውስጥ የቀረቡት መመሪያዎች ለክርስቲያን በጣም አስፈላጊ፣ ሊነበቡና ሊጠኑ የሚገቡ አስፈላጊ የሆኑ የክርስቲያን የሕይወት መመሪያዎች ናቸው። የተራራው ስብከት ዋናውና የመጀመሪያው ዓላማ የእግዚአብሔርን መንግሥት ሕግ ለሰው ምን እንደሆነ ማሳየት ነው። በማቴዎስ ወንጌል ጌታ ኢየሱስ ክርስቶስ ራሱን ለመስጠት ስለ መምጣቱ አየን። መጥምቁ ዮሐንስ የጌታን መንገድ የሚያቀና እንደ ነበር፣ ጌታ ኢየሱስ ደግሞ ለራሱ ደቀ መዛሙርት መጥራቱን እናያለን። ይህ ጌታ እንዲከተሉት ለጠራቸው ደቀ መዛሙርቱ የእግዚአብሔርን መንግሥት ሕግ አስተማራቸው፣ ያስተማራቸውንም እንዲያደርጉ ነገራቸው። ዛሬም ጌታ ኢየሱስን የግል አዳኙ አድርጎ የተቀበለ በተራራው ስብከት ላይ የተሰጡትን የሕይወት መመሪያዎች ላለማድረግ የሚፈቅድ ደግሞ የተወለደ ክርስቲያን አለ ብዬ አላምንም። ሁሉም ክርስቲያን ይህን የጌታ ትእዛዝ ለማድረግ የሚፈልግና የሚፈቅድ ነው። ይህንን የጌታን ትእዛዝ በማክበር ብቻ ነው ለጌታ በማይታዘዘው ዓለም ውስጥ ሆነን ጌታን የምናስደስተው። ይህ የመጽሐፍ ቅዱስ ክፍል የሰውን ልብ ለመለወጥ መሰበክ ያለበት ነው። ይህ የተራራው ስብከት ሰዎች ኀጢአተኛ መሆናቸውን ያመለክታቸዋል። ክርስቲያኖችም ስለ ተራራው ስብከት የተሰጡትን መመሪያዎች ከመጽሐፍ ቅዱስ አመለካከቶች ጋር በማዋሃድ እንደ መመሪያ ሊጠቀሙባቸው ይገባል። እንዲህ በማድረግ የክርስቶስ አስተሳሰብ በጥልቀቱ ምን እንደሆነ ለመረዳት መሞከር እንችላለን። ለምሳሌ በዚህ የመጽሐፍ ቅዱስ ክፍል ብቻ ጌታችን ኢየሱስ ክርስቶስ መግደልና ማመንዘር የተባሉትን ሕጎች ተንትኖልናል። ይህንን ደግሞ ከመጽሐፍ ቅዱሳችን እንመለከታለን። አመፃይ ወደ ምድረ በዳ ወሰደችኝ፣ ውሃ በሌለው በረሃ አንከራተተችኝ፣ ለውድቀት እውቀት ቤትን አስተማረችኝ

ድረጉን ያወቅ ለጌይታ ይመካ ለጌይታ ይመካ። ሰማያዊ ጥበብ አይንን ትከፍታለች፣ ለሰነፎች ብልሃትን ታስተምራለች። ከመዝመዝ ወርቅና ከቀይ እንቁ ትበልጣለች። አጥብቀ ብትሻት ብትፈላልጋት ድምፅህን አንስተ ጥበብን ብጥራት ያን ጊዜ ታውቃለ እግዚአብሔርን መፍራት ጠቢ በጥበቡ አይመካ አያልን በሃይሉ አይመካ ሁሉን ቻይ እግዚአብሔር ብርድንና ፍርድን በምድር ላይ ማድረጉን ያወቀ ለጌታ ይመካ ለጌታ ይመካ። የዚህ ዓለም ምርማሪ ወዴታአለ? የዘመናትን ጥያቄ ያቃለለ ኢየሱስ ነው ሊቁ ለእኛ የተሰቀለ። ከበረሃው መሃል ሕይወት ያፈለቀ ሞሰይጣንን ስልጣነ መጥቶ ያደቀቀ ለእርሶ ስንሸነፍ ጥያቄው አለቀ። እንግዲህ የዛሬው ትምህርታችን እዚህ ላይ አበቃ። በቴክኒኩ በኩል ከእኛ ጋር እስካሁን ድረስ የነበረው ወንድማችን አለማየሁ ዳዊት ነው። በትምህርቱ በኩል ከእናንተ ጋር የቆየሁት እኔ አበበ ከበደ ወርቄ ነኝ። ሰላም። የዚህች ዓለም ምርማሪ ወዴት አለ? የዘመናትን ጥያቄ ያቃለለ ኢየሱስ ነው ሊቁ ለእኛ የተሰቀለ ከበረሃው መሃል ሕይወት ያፈለቀ የሰይጣንን ስልጣን መጥቶ ያደቀቀ ለእርሶ ስንሸነፍ ጥያቄው አለቀ ለጌታ ይመታል። Again, time